مهبره سبت لا مهبره አባቶች ለልጆቻቸው የከፈሉትን ዋጋ ለማሰብ በየዓመቱ ክብር የሚሰጥበትና ምስጋና የሚገለጽበት የአባቶች ቀን በአውስትራሊያና በኒውዚላንድ ሌላው ዓለም ከሚያከብርበት ከሁለት ወር በኋላ መስከረም በገባ በመጀመሪያው እሁድ ትላንት ተከበረ። በአብዛኛው የአውስትራሊያ ከተሞች በኮሮና ወረርሽኝ ዳግም ማገርሸት የእንቅስቃሴ ገደቦች በመጣላቸው ቀኑ ደማቅ ሆኖ ባይታይም ልጆች በመኖሪያ ቤታቸው ውስጥ በሕይወታቸው ሙሉ የሚኖሩበትን የማይናወጥ የስብና ልልና ላወረሷቸው አባቶቻቸው ጋር ቀኑ ስጦታ በመስጠት አክብረውታል። ለልጆቼ በእያንዳንዱ ቀን ጥሩ አባት ለመሆን ደከመኝ አለለም የሚለው የሜልበርኑ ነዋሪ ሳይመን ሳላ ከሶስት ልጆቹ ጋር የአባቶች ቀንም ስፖርታዊ ጨዋታዎች በመጫወት እና ስጦታ በመቀበል እንዳሳልፈው ይገልጻል። ከሙስሊም ቤተሰብ ነው እንትን ያልነው ብዙ ጊዜ ኢድ በዓል እና ረፋን በዓል ነው እኛ አክቹዋሊ የምናከብረው። ግን አባቶችን ቀን እኔ መቼም ለልጆቼ ሁሌ የአባትን ቀን ሳይሆን ሁሌ ኤቭሪ ሲንግል ደይ ጥሩ አባት ነኝ እና የአባቶች ቀን የምናከብረው ብዙ ጊዜ በድሮዊንግ ነው። ስል ምናምን ሌተር በዛ በጣም ነው መረካውን በዛ አይነት ነው ስጦታውንም ምንንም እንትን የሚሉኝ እና ስፔሻሊ የልጅነታቸው ሚሞሪ ይሄ ኤሌመንተሪም እያሉ በድሮይን አድርጎ የሚሰጡኝ እስከዛሬ ዛሬ እንደ ትልቅ እንትን ነው የምቆጥረው። ብዙ ጊዜ ያው በስፖርት ቦታ ነው፣ በጣም ስፖርት ይወዳሉ እና በኳስም፣ በስዊሚንግም፣ ባስኬትቦልም እና አንድ ላይ እዛ ነው አክቹዋሊ ብዙ ጊዜ አብረን ሆደን እዛ ኳስም ሜዳ አብረው እንትን ካሉ በኋላ ዲነር፣ ላንች በመውጣት ነው ያው ብዙ ጊዜ የምናሳልፈው እንግዲህ ይህን ሁሉ አመት አባቶችን ቀን የምናሳልፈው። ልጆቼ ህይወቴ ናቸው። ትልቁ ደስታ የመጣው እነሱን ከወለድኩ በኋላ ነው። ከሀገር ውጭ ልጆች ማሳደግ ቀላል አይደለም ሲል ከልጆቹ ጋር ያለውን ግንኙነት በተመለከተ ሳይመን ይናገራል። ሁሉ ነገር የመጣው እነሱን ከወለድኩ በኋላ ነው እና የመጨረሻ ወጥቼ እንኳን እስክመለስ ድረስ እንኳን ምን ያህል ይናፍቁኛል እና ለእኔ ህይወቴ ናቸው። በአጠቃላይ ትርጉሙን እኔ አባትነት እኔ በሁሉም ነገር እንደ ኢትዮጵያ አይደለም። የውጭ ሀገር አባት ሁሉን ነገር አብረህ ነው ኖ ትምህርት ቤት የማድረሱ ኩክ ታደርጋለህ፣ ኳስ ሜዳ ትወስዳለህ፣ ስዊሚንግም፣ ቲዩተር ስኩልም ሁሉ ነገር አብረህ ስለሆንክ ያለው ዩኖ ግንኙነት በጣም እንደ ኢትዮጵያ አይነት የእናትና አባት ኢትዮጵያ እንዳለው ሪሊስ ኢትዮጵያ በሰራተኛ በምናምንም ነው ሉክ አፍተርም ተደርገ፣ እዚህ ግን እራስህ ነህ፣ እና ሞር ሞር የባሰ ፍቅሩም ሁሉ ነገሩም አብሮ ይመጣል፣ ነው አብረህ ስለሆንክ እና ሁሉ ነገር ላይ አብሬያቸው ነው ያለሁት እኔ እኔ ከነሱ ከተለ መለየትም እንጃ ምን ያህል ይናፍቁኛል። የተወሰነ ጊዜ እንኳን መቆየት አልችልም። በጣም ከባድ ነው። እኔ አስታውሳለሁ፣ ቶርናመንት አትሌት ዋን ከእንኳን ቆይቼ ሴቷ ልጄ ምን ያህል እንደታመመች ሌድኝ ማቀው ምን ያህል ናፍቆት ነው ዳማች ነው የውጭ ሀገር፣ እናትና አባት ያለው ሪሌሽኑ ምልህ ከቤተሰብ ጋር ያለው የእኔ ብቻ አይደለም፣ የሁሉም ኢትዮጵያዊ ውጭ ሀገር ያለው ኢትዮጵያዊ ሪሌሽኑ ምልህ በጣም አብረን ያ ሁሉ ነገር ስትወጣም ስትገባም ቤት ውስጥም አብረህ ስለሆንክ ሞር ፍቅሩ አለ። ልጆችህም ይናፍቁሃል። እኔም በተረፈ እኔ እኔ ልነግርህ ቃላት ያጥረኛል። እኔ ህይወቴ ናቸው በቃ በአጠቃላይ ይመስላል። አሜሪካን ውስጥ ስድስት ልጆቹን ላሳደገ አባት በሴት ልጁ መከበር የጀመረው የአባቶች ቀን በመላው ዓለም በተመሳሳይ ቀን አይከበርም። አባቶች ለልጆቻቸው እረኛዎች ናቸው። የነገውን የልጆቻቸውን ሕይወት መልካም ሊያደርጉ ይደክማሉ። የአምስት ልጆች አባት የሆነው አዲስ የአባቶች ቀን ቤት ውስጥ ልጆቼ በስጦታ ያከብሩልኛል። አባት ስነ ምግባር የሚያንጽ መሐንዲስ ነው። ልጆቼ ከቁጥር ሳንጎድል ኑሮልኝ ወዳችኋለሁ ይላል። የአባቶች ቀን በየዓመቱ በሚገባ ሁኔታ ነው ቤታችን ውስጥ የሚከበረው። ልጆቹ መጀመሪያውኑ ከአባቶች ቀን አንድ ሁለት ቀን ቀደም ብለው ትምህርት ቤት ውስጥ የሚሰጣቸው የሚሸጥ እቃዎች አንዳንድ ለአባቶች የሚሆን ጊፍት አለ። እሱን ይዘው ይመጣሉ። እሱንም በእለቱ አይሰጡም። በቀኑ ነው አባቶች ቀን ነው የሚሰጠው። እሱን ደብቀው አቆይተው እንደዛውም ደግሞ ከእናታቸው ጋር የተለያየ ለአባቶች ቀን የሚሆን ኬክ እና ለእኔ የሚሆን ስጦታ አዘጋጅተው በሚቀጥለው ቀን እሻማ አብርተው ደስ በሚል ሁኔታ እናከብረዋልን ማለት ነው በየዓመቱ። አባትነት በጣም ትልቅ ነገር ነው። አባት ማለት የስነ ምግባር ማነጫ አናጭ መሀንዲስ ማለት ነው። ልጆቹን ከመጀመሪያው እስከ መጨረሻው አንጾ ለቁም ነገር የሚያበቃ አባት ማለት ያ ነው። በኔ በኩልና እኔ በቤት ውስጥ ልጆችን በስነ ስርዓት ነው ማሳደጋቸው። ማለት ጥሩ አባት ነኝ ብዬ አምናለሁ። እና ጥሩ በደስታ ነው የሚያድጉት። አባትነት በጣም መልካም ነገር ነው። እና በአባትነት በጣም ደስተኛ ነኝ። በጣም በልጆችን በጣም ደስተኛ ነው። ልጆቹም በጣም ደስተኞች ናቸው። ልጆች እጅግ በጣም አድርጌ ወዳቸዋለሁ። የምኖረውም ለእናንተ ነው። ሁሉ በየአመቱ ሳንጎል እንዳለጣችሁ በእጅጉ በጣም መሳሳላችሁ። እጅጉን በጣም ወዳቸዋለሁ። ናቲ፣ ዴቪድ፣ ሙሴ፣ ሊዲያ እና አማኑኤል ሁላችሁም ወዳቸዋለሁ። ውድ አባቴ ዛሬ ምርጦች ቀን ነው። ታውቃለህ አንተ ትለያለህ። ልብህ በፍቅር የተሞላ ነው። አንጀትህ እንስፍስፍ ነው። ልጆችን ወተን እስክንገባ አታምንም። ጠንካሮች በዓላማ የምንኖር ሀገርና ወገን እንድንወድ አድርገህ አሳድገህናል። በስደት ልጆችን ለማሳደግ ዝቅ ብለህ ደክመሃል። ለእኛ የወደፊት ሕይወት ማማር ስትል ያለ እንቅልፍ ሰርተሃል። ምርጡ አባት ነህ። ለዚህ ደግሞ ዕድለኞች ነን። መልካም የአባቶች ቀን ፐርዝ ለምትገኘው አባቴ ባዩ ለማ ልጅ ሳምሶን ባዩ ከሲርኒ እንደ ሳምሶም ሁሉ ቤቲና ሙሉ መልካም አባቶች ቀን በማለት ለአባቶቻቸው መልካም ምኞታቸውን አስተላልፈዋል። በአሜሪካን አገር ለሚገኘው ለውድ አባቴ ለአያነው አስናቀው እንኳን ለአባቶች ቀን በሰላም በጤና አደረሰ እያልኩኝ መልካም ምኞቴን መልእክት አስተላልፋለሁ። እንግዲህ አባቴ እጅግ በጣም ነው እምወድህ ማከብርህ። ኑርልኝ ረጅም እድሜ ከጤና ጋር እንዲኖርህ እንዲሰጥ ፈጣሪ መኛለውኝ ጸልዬ ያለሁኝ። እንግዲህ አባቴ በጣም ነው እምወድህ፣ በጣም ነው ማከብርህ። ልጅ ነኝ እንግዲህ ከሜልበርን አውስትራሊያ ቤቲ ነኝ። ለውድ አባቴ ለበቀለ ጎሹ እንኳን ለአባቶች ቀን አደረሰክ። ወልደህ አሳድገ ለዚህ ደረጃ ስላበቃኸኝ አባቴ ረጅም እድሜና ጤና እመኝልሃለው። እንኳን ለዚህ ቀን አደረሰክ። እኔ ልጅህ አርቲስት ሙሉ በቀለ ከሜልበርን አውስትራሊያ አባቴ በጣም አከብረሃለው በጣም ወደሃለው እንኳን ለአባቶች ቀን አደረሰ ሃፒ ፋዘርስ ደይ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ፣ ቪክቶሪያ ሳባብዬ ጌጤ መድመቅያ